ራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን በሕይወታችን ላይ በጎነቱንና ምሕረቱን ጨምሮና አስፍቶልን ዛሬም ደግሞ በቃሉ ማድ ፊት ሁላችንን ምሰብስቦናል። እግዚአብሔር በአንድም ሆነ በተለያየ ዐይነት መንገድ ሳይናገረን አልቀረም። እንደ ተናገረን ደግሞ ቃሉን እየበላን የእምነት ቁርጭምጭሚቶቻችንን እያጸናን ፍሬም እያፈራን በጌታ ማደግና ለሌሎች ምሳሌ ሆኖ ደግሞ መቅረብ ታላቅ ታላቅ በረገት ነው። ከእኔና ከናንተ የሚጠበቀውም ይኸው ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ከምዕራፍ ሰላሳ አንድ እንቀጥላለን ማለት ነው። አስቀድመን ለመረጠንና ባዶነታችንን ሳይንቅ እንዲሁ ሊጠቀምብን እግዚአብሔር አምላካችን ጸጋውን ላበዛልን ክብር ምስጋናን በዝማሬ እንሰዋለን። አልተውንና ያረሳን እግዚአብሔር አምላካችን የተመሰገነ ይሁን። ሲሆን በዚህ ዝማሬ ስላገለገለችን ቀሪዋን የአገልግሎቷን ዘመን ደግሞ እግዚአብሔር ይባርክ እያልን ዛሬ ከወንድማችን ከዮሴፍ ጋር በእግዚአብሔር ፊት በጸሎት አንድ ላይ እንቀርባለን። እንጸልይ። የዘላለም አምላክ፣ የሰራዊት ጌታ፣ ቅዱስ እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግናሃለን በዚህ ሰዓት እግዚአብሔር አምላካችንና አባታችን ሆይ ከማለዳ አንስቶ እስካሁን ድረስ ባሉት ጌታ እግዚአብሔር ሆይ ባሳለፍናቸው ጊዜያት በግል ሥራችን እግዚአብሔር ሆይ በአገልግሎታችን፣ በወጣንበትና በገባንበት ሁሉ ያንተ አባታዊ እንክብካቤና ጥበቃ ሳይለየን አሁን ደግሞ እግዚአብሔር የዘላለም አምላክ ሆይ በዚህ ምሽት በቃልህ ዙሪያ ልትሰበስበን ስለ ወደድህ ክብር ላንተ ይሁን። ጌታ አምላካችንና አባታችን ሆይ በፊት የቀረብነው እንደምትናገር አምነን በምትናገረው ቃል ልንፈወስ ጌታ እግዚአብሔር በፊት አለን። ስለዚህም እግዚአብሔር ሆይ በቃልህ እንድትፈውሰን እንድታጽናናን፣ እግዚአብሔር እንድትመክረን፣ እንድትገስጸን በኢየሱስ ክርስቶስ ስም እንለምንሃለን። ባሪያህ ዳዊት ጌታ እግዚአብሔር ሆይ እግዚአብሔር የሚናገረውን እሰማለው፣ ሰላሙን ለሕዝቡ ለቅዱሳኑ፣ ልባቸውን ወደ እርሱ ለሚመልሱ ይናገራል ተብሎ እንደ ተጻፈ በልብ መመለስ ጌታ እግዚአብሔር የምትናገርንን እንድንሰማ እንድትረዳን በጌታ በኢየሱስ ክርስቶስ ስም እንለምናሃለን። የምንሰማው ቃል ለሰላማችን፣ ለጤንነታችን፣ ለደህንነታችን እግዚአብሔር የዘላለም አምላክ ለበረከት እንዲሆንልን በኢየሱስ ክርስቶስ ስም እንለምናሃለን። ስንሰማህ እግዚአብሔር የዘላለም አምላክ በፊት ዝግ ብለን፣ በፊት ጸጥ ብለን እግዚአብሔር የዘላለም አምላክ መንፈሳችንን ሰብስበን እንድንሰማህ እንድትረዳን በጌታ በኢየሱስ ክርስቶስ ስም ሁለንተናችንን ላንተ አሳልፈን እንሰጣለን። በዚህም ደግሞ ቃልህን የሚያካፍለንን ባሪያህን በጌታ በኢየሱስ በኢየሱስ ክርስቶስ ስም ዛሬም እንደ ገና በርሱ በኩል ጌታ እግዚአብሔር የዘላለም አምላክ መለኮታዊና ሰማያዊ የሆነው ቃልህን እንድታስተላልፍልን ለዚህም ደግሞ እግዚአብሔር የዘላለም አምላክ በትክክል በርሱ እንድትጠቀም በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉም ነገር እናመሰግንሃለን። ክብርና ምስጋና፣ ገናንነትና ውዳሴ ለአንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። በእውነት እግዚአብሔር አምላካችን ከማደሪያው ሆኖ የባሪያዎቹን ጸሎትና ልመናን ሰምቷል። ጸሎታችን የእግዚአብሔርን መቅደስ ጥሳ በፊቱ ስለ ተሰማች እግዚአብሔር ስሙ ለዘላለም እየተመሰገነ ይሁን። ወንድማችን ዮሴፍ በዚህ ጸሎት ምስል አገለገለን። እግዚአብሔር ይባርክ ሳትሉት እንደማትቀሩ እኔ ባለሙሉ ተስፋ ነኝ። በታላቅነቴም እኔም እግዚአብሔር ቀሪውን ሕይወትን ይባርክላለሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖቼ ተከታታዩን የኦሪት ዘጸአት መጽሐፍ ከምዕራፍ ሰላሳ አንድ እንደምንቀጥል ቀደም ብዬ ተናግሬአለሁ። አሁን መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘጸአት ምዕራፍ ሰላሳ አንድ ቁጥር ስድስትን ተመልከቱ ወገኖቼ። ባለፈው ምሽት ክፍለ ጊዜ ጥናታችን የመገናኛውን ድንኳን ሥራ እንደሚገባ ያስጌጡ ዘንድ እግዚአብሔር ባስሊኤልንና ኤልያብን ስለ መጥራቱ ተመልክተናል። አዎ እንደ ብዙዎቻችን ሁሉ ባስሊኤል ጌታ ሆይ አሮን የሚለብሳቸውን ጌጠኛ ልብሰ ተክህኖች ለብሼ ላገለግልህ እፈልጋለሁ ማለት ይችልህ ነበረ። ስጦታውን ለሌላ ነገር ለመጠቀም ይመኝ ነበረ ግን አላደረገም። እግዚአብሔር ግን ባስልኤል፣ እኔ በሰጠው ቦታ እንጂ በአሮን ቦታ ሆነ እንድታገለግለኝ አልፈልግም እንደሚለው ግልጽ ነው። ወዳጆቼ፣ ግሩም ዘማሪ፣ ድንቅ የሆነ ዘማሪ እግዚአብሔር በሰጠው ቅባት ተሞልቶ መድረኩ ላይ ቆሞ ሲዘምር ወይም ስትዘምር እያየን እንደሱ ዘማሪ ይሆናለሁ፣ በቃ ከነገ ጀምሮ እንደዚያችኛዋ ዘማሪ ይሆናለሁ ብለን ትጥቅ ማሳመር እንጀምራለን። እግዚአብሔር ሳስታጥቀን የራሳችንን ትጥቅ መታጠቅ እንጀምራለን። እንደ ትላንትናው ሰባኪ መሆን እፈልጋለሁ፣ እንደ ገሌ መሆን እፈልጋለሁ እያለን በሥጋችን ብዙ ነገሮችን እንታጠቅና እንመኝ ይሆናል። በሌላ በኩል ስንመለከተው ደግሞ የባስልኤል ስጦታ አሮን ከነበረው ስጦታ ይበልጣል። ስጦታው የመቅደሱን ቁሳቁሶችና ልብሰተ ክህኖች ለመስራትና ለማስጌጥ በጣም ይጠቅማል። ወዳጄ ሆይ፣ እግዚአብሔር አንድ አይነት ስጦታ ሰጥቶ ይሆናል። ያንን ስጦታ ማዳበር ደግሞ ያንተ ፈንታ ነው። ስጦታዎቻችንን ለእግዚአብሔር ክብር እንድናውላቸው እግዚአብሔር ይፈልጋል። እንደዚያ እንዲያደርግ ለመንፈስ ቅዱስ ደግሞ እኔና እናንተ መፍቀድ መቻል አለብን። ይህንንና የመሳሰሉትን ጉዳዮች ባለፈው ምሽት ክፍለ ጊዜ ጥናታችን ዘርዘር አድርገን መመልከታችንን ታስታውሳላችሁ። ዛሬ ደግሞ ስለ ሰንበት ምልክትነት የተሰጠውን አንዳንድ ነገሮችን አብረን እንመለከታለን። ሰንበትን በተመለከተ ከዚህ ምዕራፍ ልንማረው የሚገባን አንድ በጣም ጠቃሚ ጉዳይ አለ። አንዳንድ ጊዜ ግን ብዙዎች ሰዎች ይህን አያስተውሉም። ፍጥረት ከተጠናቀቀ በኋላ ነበር ሰንበት ለሰው የተሰጠው። ጠቅላላ የሰው ልጅ ሰንበትን ማክበር የነበረበት። ወደ ሙሴ ዘመን በምንመጣበት ጊዜ ደግሞ ከአስሩ ትእዛዛት አንዱ አድርጎ እግዚአብሔር ሰንበትን ለእስራኤል ልጆች ሲሰጣቸው እንመለከታለን። በዚህ ጊዜ ሰንበትን በእርሱና በእስራኤል ልጆች መካከል ያለ ጉዳይ እንደሆነ ሲናገር ነው የምንመለከተው። ቁጥር ዐሥራ ሁለትና ዐሥራ ሦስትን ተመልከቱ። እግዚአብሔርም ሙሴን እንዲህ ሲል ተናገረው ለእስራኤል ልጆች እንዲህ ብለ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ ይላል። ሰንበት በተለይ የተሰጠው ለእስራኤላውያን እንጂ ለቤተ ክርስቲያን አይደለም። ይህን ልብ እንድትሉ እፈልጋለሁ። ሰንበት የተሰጠው ለእስራኤላውያን እንጂ ለቤተ ክርስቲያን አይደለም። አንዳንድ ሰዎች ታዲያ ሰንበትን ማን ለወጠው በማለት ሲጠይቁኝ፣ መልሴ ማንም አልለወጠውም የሚል ነው። በቃ ቤተ ክርስቲያንን በሚመለከት ረገድ ሰንበት ተፈጽሟል። በየሳምንቱ ቅዳሜ የሚውለውን ሰንበት የማክበር ግዴታ የለብንም። ቅዳሜ ዕለት ኢየሱስ ክርስቶስ መቃብር ውስጥ ነበረ። በሳምንቱ መጀመሪያ ቀን ግን ከሞት ተነሣ፣ እሁድ ማለት ነው። ገና ከመጀመሪያውኑ ቤተ ክርስቲያን በሳምንቱ መጀመሪያ ቀን ማለትም በእሁድ ለአምልኮ ትሰበሰብ ነበረ። የጴንጠቆስጤ ዕለት የዋለው ከሰንበት በኋላ ነበረ፣ በእሁድ ቀን ቤተ ክርስቲያን የተወለደችውም በዚሁ በእሁድ ቀን ነበረ። ቁጥር 14 ተመልከቱ። ስለዚህ ለእናንተ ቅዱስ ነውና ሰንበትን እጠብቁ። የሚያረክሰውም ሰውም ሰው ሁሉ ፈጽሞ ይገደል። ሥራውን በእርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ ይላል። ሰንበትን ወገኖቼ እናከብራለን ለሚሉ ሰዎች ሰንበትን የምታከብሩት ሁልጊዜ ነውን? በማለት ልጠይቃቸው እፈልጋለሁ። በሕጉ መሠረት ሰንበትን የማይጠብቁ መገደል ነበረባቸው። አዎ እንደ ሕጉ መሠረት ከሆነ ሰንበትን የማይጠብቁ ከሆነ ሰንበት አምላኪዎች መገደል ነበረባቸው። ግን እንደዚህ ሲሆን አንመለከትም። ቁጥር አሥራ አምስት ስድስት ቀን ሥራን ሥራ፣ ሰባተኛው ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። በሰንበት ቀን የሚሠራ ሁሉ ፈጽሞ ይገደል ይለናል ቃሉ። የሚመገበውን ምግብ ለማብሰል በሰንበት ቀን ማገዶ የሚሰበስብ እንኳን ይገደላል። ቁጥር 16ና 17ን ተመልክተን ምዕራፍ 31ን እናጠናቅቃለን። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ፣ እግዚአብሔር ሰማይንና ምድርን በስድስት ቀን ስለፈጠረ በሰባተኛውም ቀን ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። ሰንበትን ማክበር ያለባት እስራኤል እንጂ ቤተ ክርስቲያን እንዳይደለች ይህ ምዕራፍ በትክክል ግልጽ ያደርግልናል። እንግዲህ ወገኖቼ እግዚአብሔር ከዚህ ከምዕራፍ ሰላሳ አንድ ታላላቅ ቁም ነገሮችን ለእኔም ለትውልዳችንም የሚረቡትን ነገሮች አስተምሮናል። እግዚአብሔር አምላካችን ለዘላለም የተመሰገነን። በቀሪው ሰዓታችን ደግሞ የምዕራፍ ሰላሳ ሁለትን ትምህርት ጌታ መንፈስ ቅዱስ የሚናገረንን አንድ ላይ እንመለከታለን። በዚህ ክፍል ማለትም በምዕራፍ ሠላሳ ሁለት ስለ ወርቁ ጥጃ እንመለከታለን። የእስራኤል ልጆችን በተመለከተ ይህ ምዕራፍ በጣም አሳዛኝ ምዕራፍ ቢሆንም ስለ እግዚአብሔር ታላላቅ መገለጦችና ትምህርቶችን የምናገኘውም ከዚሁ ከምዕራፍ ሠላሳ ሁለት ነው። ጸሎትን አስመልክቶ በመጽሐፍ ቅዱስ ካሉት ታላላቅ ትምህርቶች ይህ ክፍል አንዱ ነው። እስቲ ቁጥር አንድን ፈጠን ብለን እንመልከት። ሕዝቡም ሙሴ ከተራራው ሳይወርድ እንደ ዘገየ ባዩ ጊዜ ወደ አሮን ተሰብስበው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና፣ ተነስ በፊታችን የሚሄዱ አማልክትን ሥራልን አሉት ይላል። ሕዝቡ ሙሴ እንደ ጠፋ ወይም እንደ ተገደለ ሳያስቡ አልቀሩም። ጥሎአቸው ከሄደ ደግሞ በዚያ ምድረ በዳ የሚመራዋቸው አማልክት ያስፈልጓቸዋል። ስለሆነም ጣዖትን ማምለክ ጀመሩ። ሊቀ ካህኑ አሮን ሊያስቆማቸው ሞክሮ እንዳልተሳካለትም ከዚሁ እናስተውላለን። የኋላ ኋላ አሮን ራሱ ከሕዝቡ ጋር መተባበሩን እንመለከታለን። ቁጥር ሁለት አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኛ አላቸው ይላል። ተመልከቱ፣ የሚያሳዝን ድርጊት ሊሠራ ነው። እስከዚያ ጊዜ ድረስ ጉትቻ እንዳምልኮ አምልኮ ምልክት ነበር የሚታየው። አስተዋላችሁ። እስከዚህች ሰዓት ድረስ ጉትቻ በሰው ጆሮ ላይ ተንጠልጥሎ እንደ አምልኮ ምልክት ነበር የሚታየው። እነዚያ ሰዎች ገና የግብፅን አማልክት እያመለኩ ለመሆናቸው ምልክት ነው። አሁን ግን እነዚህን ጉትቻዎች ለአሮን መስጠት አለባቸው። ቁጥር ሦስትና አራት ሕዝቡ ሙሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸው ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሠራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ተመልከቱ ወገኖቼ፣ አሁን እግዚአብሔርን የሚያሳዝን ልብንም የሚሰብርን ነገር እየሰሩ ነው ያሉት ሕዝቡ። በምን ያህል ፍጥነት እነዚህ ሰዎች ወደ ጣዖት አምልኮ እንደ ተመለሱ ይታያችኋልን? በፍጹም ይሆናል ብዬ በማላስበው ፍጥነት ቤተ ክርስቲያን ስትዘቅጥ፣ እኔ ራሴ የአይን ምስክር ባልሆን ኖሮ ይህ ታሪክ ቢነገረኝ፣ እነዚህ ሰዎች እንዴት በፍጥነት ወደ ጣዖት አምልኮ እንደ ገቡ ማመን ይከብደኝ ነበረ። ቁጥር ስድስት በነጋውም ማልደው ተነስተው የሚቃጠል መሥዋዕት ሰው የደህንነትም መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል። እዚህ ላይ እጥፍ ድርብ በደላቸውን እንመለከታለን። ሕግህን እንጠብቃለን በማለት ለእግዚአብሔር በአንድ ወቅት ቃል የገቡ ሰዎች ቢሆኑም በቃላቸው መሠረት ግን አልኖሩም። አንዱንም እንኳን አሟልቶ ሲፈጽሙም አልታዩም። በዚህ ወቅት ሙሴ ሕግን የተለያዩ መመሪያንና ለመገናኛው ድንኳን ሥራ የሚያገለግለውን ፕላን ወይም ዕቅድ ከእግዚአብሔር ለመቀበል በሲና ተራራ ላይ ነበረ። ቁጥር ሰባትና ስምንት እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ አጢአት ሠርተዋልና ሂድ ውረድ፣ ካዘዝኋቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አሉ፣ ሲል ተናገረው። ከሌሎች የበለጠች ወይም የተሻለች ስለ ነበረ አይደለም እግዚአብሔር እስራኤልን የመረጣት ወይም የዋጃት። ወገኖቼ ብዙ ጊዜ ሰዎች እግዚአብሔር ለምንድን ነው እስራኤልን የመረጠው? ለምን ኮንጎን አልመረጠም? ለምን ግብፅን አልመረጠም? ወይንም ደግሞ ከፍ ብለው ለምን አሜሪካን አልመረጠም? ለምን እንግሊዝን ወይም ጣሊያንን አልመረጠም? ለምን ኡጋንዳን ወይም ኢትዮጵያን አልመረጠም እያሉ ጥያቄ ያቀርባሉ። እግዚአብሔር እስራኤል ከሌሎች የበለጠች ወይም የተሻለች ስለነበረች እርሷን አልመረጣትም፣ አልዋጃትም። አንድም መልካም ነገር እንኳን የሚገኝባቸው አልነበሩም እነዚህ ሕዝቦች። እግዚአብሔር ራሱም ቢሆን አንገተ ደንዳና ሕዝብ መሆናችሁን አውቃለሁ ነበር ያላቸው ቁጥር ዘጠኝና አስር እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት እነሆም አንገተ ደንዳና ሕዝብ ነው እስራኤልን ነው የሚለው አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ አንተንም ለታላቅ ሕዝብ አደርግሃለሁ አለው ይላል ወዳጆች ይህ እጅግ አይገርማችሁ ምን ሙሴ ምን ዐይነት ችግር ውስጥ እንደ ነበር መመልከት ይቻላል። እግዚአብሔር ራሱ በአብርሃም እንደ ተጠቀምኩ በአንተ የምጠቀማለሁ የታላቅ ሕዝብ መሪም አደርግሃለሁ ብሎታል። ሙሴ የመለሰው መልስ ግን ለማንኛችንም የጸሎት ሕይወት ምሳሌ ሊሆነን የሚችል ነው። ቁጥር አሥራ አንድ ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም አቤቱ፣ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለ ምን ተቃጠለ ሲል መጸለዩን እንመለከታለን። እግዚአብሔር ሙሴን ሙሴ ከግብፅ ያወጣው ሕዝብ በድለዋል፣ ኀጢአትም አድርገዋል፣ ሂድ ውረድ አለው። በዚህ ጊዜ ሙሴ እየተናገረውን እንመልከት። እንደ አንዳንዶቻችን ጸሎት የሽንገላ ወይም መንፈሳዊ መስሎ ለመታየት እንደሚደረገው ዐይነት አልነበረም። የሙሴ ጸሎት ከልቡና የልቡን ነበር ለእግዚአብሔር የተናገረው። ዛሬ የቤተ ክርስቲያናችን የጸሎት ስብሰባዎች በድን ባዶ የሆኑበትም ምክንያት የምንጸልየው ከልባችን ባለመሆኑ ነው። አዎ ሥነ ሥርዐቱን ለማከናወን ብቻ ጸሎት ፕሮግራሞችን እናካሄዳለን። ጸሎታችን ከልብ ቢሆን ኖሮ እንደ ጸሎት ስብሰባ የሚወደድ ፕሮግራም ፈጽሞ ሊኖር ባልቻለም ነበረ። እውነቴን ነው የምላችሁ። ሙሴ ለእግዚአብሔር የሰጠው መልስ ጌታ ሆይ ይህን ሕዝብ ከግብፅ ያወጣው እኔ ሳልሆን አንተ ራስነ ሕዝቡም ያንተ ሕዝብ እንጂ የእኔ አይደሉም ከግብፅ ያወጣሃቸው አንተ ራስነ ስለዚህ ይህን ሕዝብ ማጥፋት ትክክል አይደለም በማለት ነበር ወደ አምላኩ ወደ እግዚአብሔር የማለደውና የጸለየው ቁጥር ዐሥራ ተመልከቱ ሙሴ ቀጥሎ የሚናገረውን ወይም የሚጸልየውን። ግብፃውያንስ በተራራ መካከል ሊገላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ምን ይናገራሉ? ከማትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ እያለ ለእግዚአብሔር ለአምላኩ ሙሴ ይጸልያል። ሕዝብህን ወደ ተስፋይቱ ምድር ካላገባሃቸው ግብፃውያን በምድረ በዳ ሊገላቸው እግዚአብሔር እስራኤላውያንን ከግብፅ ምድር አወጣቸው በማለት መሳቂያ መሳለቂያ ያደርጉናል ነበር ሙሴ ያለው። ለእግዚአብሔር እግዚአብሔር ቁጣውን እንዲመልስና ለሕዝቡም እንዲራራ ሙሴ ያቀረበው ሦስተኛው ምክንያት የሚከተለው ነው። ቁጥር 13 ዘራችውን እንደ ሰማይ ከዋክብት አበዛለሁ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለምም ይወርሷታል ብለ በራስህ የማልክላቸውን ባሪያዎችን አብርሃምና ይስሐቅን እስራኤልንም አስብ እያለ ወደ እግዚአብሔር ወደ አምላኩ ይጸልያል። ጌታ ሆይ እንደምታበዛቸው፣ ይህንንም ምድር እንደምትሰጣቸው ቃል ኪዳን ያደረግክላቸውን አብርሃምን፣ ይስሐቅን፣ እስራኤልን አስብ በማለት ሙሴ እግዚአብሔርን እየለመነ እየተለማመነ ነው። ቁጥር አሥራ አራት እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። የሙሴ ጸሎት ተሰማ። ወገኖቼ ሙሴ እንደዚያ ባለ ሁኔታ በመጸለዩ የእግዚአብሔር ክንድ ተንቀሳቀሰ። ጸሎታችን ቅንነትና ግልጽነት ላይ ቢመሰረት ኖሮ ወገኖቼ፣ ዛሬ ዛሬ ብዙ የጸሎት መልሶቻችንን እናገኝ ነበር። በቅንነት ስለማንጸልይ የብዙዎቻችን ጸሎት መልስ አልባ ባዶ ይሆናል። ፍርድን በተመለከተ ከቁጥር 15 እስከ 18 ደግሞ የተነገረውን እንመለከታለን። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ፣ ጽሕፈቱም በጽላቶች ላይ የተቀረጹባቸው የእግዚአብሔር ጽሕፈት ነበረ። ኢያሱም እልል ሲሉ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ ሰማለው አለው ይላል። የእስራኤል ልጆች በቀድሞ ኀጢአት ተሳትፎ እያደረጉ ነበረ። የወርቁን ጥጃ በማምለካቸውም ኀጢአትን አደረጉ። ከቁጥር 19 እስከ 21፣ እንዲህም ሆነ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ፣ የሙሴም ቁጣ ተቃጠለ ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሠሩትንም ጥጃ ወሰደ፣ በሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤልም ልጆች አጠጣው። ሙሴም አሮንን ይህን ታላቅ አጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገ አለው ይላል። ተመልከቱ። አሮን ለሙሴ በሰጠው መልስ ከኃላፊነት ለመሸሽ ያደረገውን ሙከራ ከዚህ ክፍል መረዳትና መመልከት እንችላለን። ቁጥር ሁለትና ሦስት አሮንም እንዲህ አለው፣ ጌታዬ ሆይ ቁጣ ይቃጥል፣ ይህ ሕዝብ ክፋትን እንዲወድ አንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ሥራልን አሉ። እኚህ ሲል ለሙሴ ይመልስለታል። በሌላ አነጋገር ለተደረገው ጥፋት ሙሴ ተጠያቂ ነው ማለት ነው። የእስራኤል ልጆች ሙሴ ትቷቸው እንደሄደ ስላሰቡ ወደ ጣዖት አምልኳቸው ተመልሰዋል። ንግግሩንም በመቀጠል አሮን በቁጥር 24 ላይ እንዲህ ይላል፣ እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኛ አልኳቸው፣ ሰጡኝም፣ በእሳትም ላይ ጣልኩት ይህም ጥጃ ወጣ ይላል። የአሮን መልስ ከማሳቅም አልፎ ወገኖቼ እጅግ የሚገርም ነው። ሙሴ ራሱም ሳይስቅ እንዳልቀረ ገምታለሁ። ከጥቂት ቁጥሮች በፊት አሮን ያንን የወርቅ ጥጃ እንደ ሠራ ነበር የተነገረ። አሁን ግን ወርቁን በእሳት ላይ ስጥለው ይህ ጥጃ ወጣ ሲል እንሰማዋለን። አሮን በትክክል መቶ በመቶ ዋሽቷል፣ ቀጥፎዋልም። ቁጥር 25 ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ሕዝቡ ስድ እንደ ተለቀቁ ባየ ጊዜ ይልና ይቀጥላል። በተደረገው ነገር ሙሴ በጣም ተቆጣ። ሆኖም ምን ያክል የሕዝቡ ጉዳይ ግድ የሚለውና ለሕዝቡ የሚማልድ እንደ ነበርም መመልከት ይቻላል። በምልጃ ጸሎቱ የእግዚአብሔርን ልብ ነካ ሙሴ። የእግዚአብሔርም እጆች ተንቀሳቀሱ። እግዚአብሔር ይክበር ይመስገን። ከአካላችን ክፍሎች በአንዱ ነቀርሳ ቢኖርብን በቀዶ ሕክምና እንዲወገድ እናደርጋለን። ጤንነትን ለማግኘት የትኛውም ታማሚ የሰውነታችን ክፍል ተቈርጦ ቢጣል ግድ አይኖርን። ሙሴም ይህን የመሰለ የማስወገድ ሥራውን ሊጀምር ነው። ኀጢአትም ወገኖቼ እንደ ነቀርሳ በሽታ ነው። ኀጢአትን ለማስወገድ እግዚአብሔር የወሰደውን እርምጃ ከሚከተለው ቃል መመልከት ይቻላል። ቁጥር ሙሴም በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ፣ የእናንተም ሰው ሁሉ ወንድሙን፣ ወዳጁንም ጎረቤቱንም ይግደላላቸው ይላል። የኃጢአቱን ከፍተኛነት ያክል ፍርዱም እንዲሁ አሰቃቂ ሆኗል። በዘመናችን በቤተ ክርስቲያን ልቅነት ሲስፋፋ ዋልጌነትም ሲሰፋ በቸልታ ተመልክተነዋል። በአንድ ወቅት የአንድ ቤተ ክርስቲያን መጋቢ ለመሆን ለአንዳንድ ጥያቄዎች በቤተ ክርስቲያኑ መሪዎች ፊት ቀርቤ ነበር አሉ ዶክተር መጊ ጨዋታቸውን እቀጠል ላደረጉና የዘመኑን ልቅነት የሚያስፋፋና የሚከተል ከስነ መለኮት ትምህርት ቤት የተመረቀ አንድ ወጣት ለጥያቄ ከእኔ ጋር ቀርቦ ነበር አሉ። የተማረው የሥነ መለኮት ትምህርት ይሁን እንጂ ይህ ወጣት ትምህርቱንም መጽሐፍ ቅዱሱንም ጠንቅቆ አያውቅም። ጥቂት ዕውቀት ቢኖሮ እንኳ እርስ በርሱ ተደበላልቆበታል። ሌላው ቀርቶ የክርስትናን ዋና ዋና የእምነት አስተምህሮዎች እንኳ በሚገባ አልተረዳም ነበር። በዚህ መካከል አንድ የወጣቱን አባት የሚያውቁ ሽማግሌ ተነሱና የዚህን ልጅ አባት አሳምሬ ያውቃቸዋለሁ። ባለፉት ዓመታት የአገራችን ታላቅ ሰባኪ ነበሩ። የቤተ ክርስቲያን አስተምህሮ ወይም ዶክትሪንን በተመለከተ ማንም የሚከሳቸው፣ ማንም የሚወቅሳቸውም አልነበርም። ስለዚህም ውሎ አድሮ ይህ ልጃቸው ስህተቱን አስተካክሎ እንደ አባቱ ትልቅ አገልጋይ ሊሆን ይችላል በማለት ተናገሩ። በሙሉ ድምፅ ባይሆንም እንኳን የቤተ ክርስቲያኑ ዋና ዋና መሪዎች ያንን ወጣት በቤተ ክርስቲያናቸው እንዲያገለግል ተቀበሉት ሲሉ አጫወቱን ወገኖቼ። እንደ ሙሴ ያለው ሰው ግን እንዲህ ያለውን ሁኔታ በቸልታ አያልፈውም። እርግጥ ነው ሰይፍ መዞ ላይ ገለው ይችላል፣ ለአገልግሎት ግን በፍጹም አይቀበለውም። ምናልባትም መጽሐፍ ቅዱስ ይሰጠውና እንደሚገባ እንዲያጠና ከዚያም በኋላ ለአገልግሎት እንዲዘጋጅ ይነገረው ይሆናል። ዛሬ ወገኖቼ፣ ስድነት እና ዋልጌነት ቤተ ክርስቲያንን በመውረር ላይ ይገኛል። ከኀጢአት ጋር በፍጹም መደራደር የለብንም። እግዚአብሔር ቁርጠኛ አቋም እንዲኖረንና ለእርሱ ታማኝ አገልጋዮች እንድንሆን ይርዳል። ደህና እደሩ።